ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ1925ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ረቡዕ መስከረም 23 2016 ዓ.ም ስርጭታችን ጀመረ። በማዕከላዊ ኢትዮጵያ ክልል መስቀን ወረዳ ነዋሪ በሆኑ የማረቆ ብሔረሰብ ተወላጆች ላይ የደረሰ ጥቃት የሞትና የአካል ጉዳት እንዳስከተለ ተሰምቷል። ጃይሮ አካባቢ አጋጣሚ አያታቸው ቤት ነው፣ ቡናና ቆሎ ምግብ እዛ ሄዳ አብረው እዛ ቤት አንድ ቤት ውስጥ በነበሩበት ነው ይህ ሁሉ አደጋ ደርሶባቸው እናትና ወዲያው ሲሞሹ አምስቱ በጣም አደጋ ላይ ሆነው ነው ጥቃቱ የደረሰበት ቤተሰብ ጎረቤትና ቤተሰብ ከሆኑት መካከል ነው። ቀንጭ በን ያሰማናችሁ ሙሉ ጉዳዩ በምሽቱ ይደመጣል። ሌሎች ቀጠናዊና አህጉራዊ እንዲሁም ዓለም አቀፋዊ ጉዳዮችም ተካተዋል። ጤና ስጥልን፣ እንደምናምሽታችኋል እንደምንውላችኋል፣ ሳስተናግዳችሁ የማመሻው ሀብታሙ ስዩም ነኝ። በቅንብሩ ኤልያስ አስማረ አብሮን አለ። የዛሬ ዝግጅቶች ዋና አዘጋጅ ደግሞ ጽዮን ግርማ ናት። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁን እንድትቆይሁን አስቀድመን አጫጭር የዓለም ዜናዎችን እናሰማችኋለን። እንግዲህ ወልደ ይጠብቃችኋል። በድጋሚ እንደምናመሻችሁ። የአውሮፓ ሕብረት ለኢትዮጵያ የ650 ሚሊዮን ዩሮ እርዳታ እንደሚሰጥ አስታወቀ። ወደፊት ግፍ የመፈጸም እድል በመኖሩ በኢትዮጵያ ተጨማሪ ገለልተኛ ምርመራ መደረጉ አስፈላጊ ነው ሲል የተመድ ሰብአዊ መብት ቡድን አስታወቀ። እንዲሁም ቻይና በመላው ዓለም በማሰራጨት ላይ ነች ያለው ሀሰተኛ መረጃ ሰላምንና መረጋጋትን አደጋ ላይ የሚጥል ነው ሲል የአሜሪካው የውጭ ጉዳይ ሚኒስቴር አስጠነቀቀ። የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ዝርዝሩ እናልፋለን። በሁለት ዓመቱ የሰሜን ኢትዮጵያ ጦርነት ግፍ ተፈጽመዋል በሚል ምክንያት ለሶስት ዓመታት ያህል እርዳታውን አቋርጦ የነበረው የአውሮፓ ህብረት 650 ሚሊዮን ዩሮ ለኢትዮጵያ እንደሚለግስ ትናንት ማክሰኞ አስታውቋል። በአውሮፓ ህብረት የዓለም አቀፍ ትብብር ኮሚሽነር ዩታ አርፕ ሌነን ከኢትዮጵያዊ የገንዘብ ሚኒስትር አህመድ ሺዴ ጋር በመሆን ትናንት ማክሰኞ በአዲስ አበባ ላይ በሰጡት ጋዜጣዊ መግለጫ እርዳታው እንደሚሰጥ አስታውቀዋል። ኮሚሽነሯ ቀስ በቀስ ግንኙነታችንን ለማሻሻልና ትብብራችንን ለማጠናከር ጊዜው አሁን ነው ብለዋል። አያይዘውም የሰሜን ኢትዮጵያው ጦርነት ባለፈው ጥቅምት በፕሪቶሪያው የሰላም ስምምነት ካበቃ በኋላ እርዳታው የመጀመሪያው ተጨባጭ እርምጃ እንደሆነ ገልጸዋል። የአውሮፓ ህብረት እንደ አውሮፓን አቆጣጠር ከ2021 እስከ 2027 ሊሰጥ የነበረው ገንዘብ 1 ቢሊዮን ዩሮ የነበረ ሲሆን ጦርነቱ መፈንዳቱን ተከትሎ በ2020 መጨረሻ እርዳታውን አቋርጧል። እርዳታው ከጦርነት ለማገገም የሚደረገውን ጥረት እንደሚያግዝና የኢኮኖሚ ተሀድሶን እንደሚያሳልጥ የገንዘብ ሚኒስትሩ አህመድ ሽዴ ተናግረዋል። ለሀገሪቱ ወሳኝ በሆነ ወቅት የመጣ እርዳታ ነው ሲሉም አክለዋል። ለአገሪቱ መንግስት በቀጥታ የሚሰጠው የበጀት ድጋፍ ግን ግልጽ የፖለቲካ ሁኔታዎች እስኪሟሉ እንደ ተቋረጠ እንደሚቆይ ዩታ አርፕሌንን አስታውቀዋል። ኮሚሽነሯ በጉዳዩ ላይ ዝርዝር ጉዳዮችን አላነሱም። ሆኖም በቅድሚያ ከዓለም አቀፉ የገንዘብ ድርጅት አይኤምኤፍ ፕሮግራም መኖሩ አስፈላጊ ነው ሲሉ ማክለዋል። ዩታ አርፕሌንን ትናንት ማክሰኞ ከጠቅላይ ሚኒስትር አብይ አህመድ እና ከአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ ማህመድ ጋር ተገናኝተው ተነጋግረዋል። ወደፊት ግፍ የመፈጸም እድል በመኖሩ በኢትዮጵያ ተጨማሪ ገለልተኛ ምርመራ ማድረጉ አስፈላጊ ነው ሲል በተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን በጦርነቱ ወቅት ተፈጽመዋል የተባሉ ግፎችን የሚመረምሩት ባለሙያዎች ትናንት በሰጡት መግለጫ አስጠንቅቀዋል። በተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን ባለሙያዎች በጦርነቱ ወቅት በተፈጸሙ ጥሰቶች ላይ የሚያደርገው የሚያደርጉት ምርመራ በሚራዘምበት ላይ በጀኔቫ የሰብአዊ መብት ምክር ቤቱ ዛሬ ድምፅ ይሰጣል ተብሎ ይጠበቃል። በኢትዮጵያ ያለው ሁኔታ እንደሚያሳስባቸው እንዲሁም ወደፊት ግፍ ሊፈጸም እንደሚችል አመላካች ሁኔታዎች መኖራቸውን የቡድኑ አባላት አስታውቀዋል። ሂዩማን ራይትስ ዋች ባለፈው ሳምንት ባወጣው መግለጫ በኢትዮጵያ በተፈጸመው ግፍ ላይ የሚደረገው ምርመራ እንዲቀጥል የአውሮፓ ህብረት ለተመድ የሰብአዊ መብት ምክር ቤት ጥያቄ ማቅረብ አለበት ሲል አስታውቋል ያንን አለማድረግ ያንን አለማድረግ የራሱን ቃል እንደማጠፍ ይቆጠራል ብሏል የሰብአዊ መብት ድርጅቱ። የተመድና የፈረንሳይ ኃይሎች ማሊን ለቀው መውጣታቸውን ተከትሎ ከአልቃይዳ ጋር ግንኙነት ያላቸው ነውጠኞች ጥቃታቸውን እንደጨመረ እና ሀገሪቱ አስከፊ ቀውስ ውስጥ የገባች መሆኑ በመነገር ላይ ነው። የሩሲያው ቫግነር ቡድን አገሪቱን የተቆጣጠረውን ሁንታ ለመደገፍ አንድ ሺህ ወታደሮችን ቢያሰማራም የጸጥታ ክፍተቱን መሙላት አልቻለም። የእስልምና አስተምህሮት ማዕከል ተደርጋ የምትታየው ቲምቡክቱ ካለፈው ነሐሴ ጀምሮ በከበባ ውስጥ ስትሆን፣ የመንገድ የአየርና የወንዝ መጓጓዣዎች ተዘግተዋል። ነውጠኞቹ ቲምቡክቱን በከባድ መሳሪያ በመደብደብ ላይ ሲሆኑ ከሳምንት በፊት አንድ ሆስፒታል በሮኬት ሲመታ ሁለት ህጻናት ሕይወታቸውን አጥተዋል። ከአስር ዓመታት በፊት የቱዋሬግ አመፅ በጂሃዲስቶች ተጠልፎ ቲምቡክቱን ከተቆጣጠሩ በኋላ ወደ ደቡብ በማምራት መዲናዋ ባማኮን ሊይዙ ሲሉ በፈረንሳይና በተመድ ኃይል እንዲቆሙ ተደርጓል። ሁንታው በአገሪቱ የነበሩ 13 ሺህ የተመድ ሰላም አስከባሪዎችን እንዲሁም የፈረንሳይ ወታደሮችን ጥለው እንዲወጡ ካደረገ በኋላ አገሪቱን ከነውጠኞቹ የሚታደግ ኃይል እንደሌለ ተነግረዋል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። 435 መቀመጫ ያለው የአሜሪካ ምክር ቤት ትናንት ከቀጥር በኋላ ለ45 ደቂቃ ባካሄደው የድምፅ አሰጣጥ ሥነ ስርዓት አፈ ጉባኤውን ኬቪን መካርቲ ከመቀመጫቸው አንስቷል። ምክር ቤቱ ውሳኔው ላይ የደረሰው 216 ለ210 በሆነ ድምፅ ሲሆን ዲሞክራቲክ የዲሞክራሲ ፓርቲ እንደራሴዎች የአፈ ጉባኤውን መነሳት ደግፈዋል። በስራ ላይ ያለ አፈ ጉባኤ በዚህ ሁኔታ በራሱ ፓርቲ እንደራሴዎች ከመንበሩ ሲነሳ በሀገሪቱ ታሪክ የመጀመሪያው ነው ተብሏል። መካርቲ ከስምንት ወራት በፊት ቦታውን ያዙት የያዙት በራሳቸው ፓርቲ ውስጥ በተነሳ ውዝግብ ምክንያት ተቃውሞ ከበዛበት ከተራዘመና ለ15 ጊዜ ከተደጋገመ የድምፅ ስነ ስርዓት በኋላ ነበር። የአፈ ጉባኤውን መዶሻ ለመጨበጥ በፓርቲያቸው ውስጥ ከተቀናቃኞቻቸው ጋር ባደረጉት ድርድር መነሳት ባስፈለገ ጊዜ እንደሚነሱ ተስማምተው የነበረ ሲሆን እርምጃው በምክር ቤቱ ታሪክ እጅግ አቅም የሚውስ አፈ ጉባኤ ያደረጋቸው ያደረጋቸው ነበር ሲል ዜና ሪፖርቱ ጨምሮ ገልጿል። አፈ ጉባኤው እንዲነሱ የውሳኔው ሀሳብ ያቀረቡት የፍሎሪዳ እንደራሴ ማት ጌትስ ናቸው። አድማጮች በዚህ ዙሪያ ከዜና በኋላ ዘገባዎችና ትንታኔዎች ይኖሩናል። ከአምስት መቶ በላይ ፍልሰተኞች በአራት ከእንጨት በተሰራ ጀልባ ላይ ተጭነው በ24 ሰዓታት ጊዜ ውስጥ ካናሪ በተሰኘችው የስፔን ደሴት በዚህ ሳምንት መጀመሪያ ላይ መድረሳቸው ታውቋል። ትናንት የደረሰችው አንዷ ጀልባ ብቻ 280 ፍልሰተኞችን መያዟ ተነግሯል። ፍልሰተኞች ወደ ካናሪ ደሴት መምጣት ከጀመሩ እንደ አውሮፓውያን አቆጣጠር 1994 ወዲህ በአንድ ጀልባ የተጓዙ ከፍተኛ ቁጥር ያላቸው ፍልሰተኞች መሆናቸውን የአገሪቱ መንግስት ዜና ወኪል አስታውቋል። ሌሎች በመቶ የሚቆጠሩ ፍልሰተኞች በሀገሪቱ የተለያዩ ደሴቶች ሰሞኑን መድረሳቸው ታውቋል። በያዝነው የፈረንጆች ዓመት ባለፉት ዘጠኝ ወራቶች ውስጥ ብቻ 15 ሺህ የሚሆኑ ፍልሰተኞች ስፔን መድረሳቸውን የሀገር ውስጥ ጉዳይ ሚኒስቴር አስታውቋል። ይህም ካለፈው ዓመት ተመሳሳይ ጊዜ አንጻር ጋር ሲነጻጸር የ20 በመቶ ጭማሪ አሳይተዋል ተብሏል። አብዛኞቹ ፍልሰተኞች ከሴኔጋል እንደተነሱም ታውቋል። ይህ በእንዲህ እንዳለ በመቶ የሚቆጠሩና ከተለያዩ የአውሮፓ ሀገራት የተነሱ ተማሪዎች ከአስር ዓመት በፊት በጣሊያን ላምፔዱሳ ደሴት በደረሰ የመርከብ አደጋ ህይወታቸው ያለፈውን 368 ፍልሰተኞች ለማሰብ ትናንት በደሴቲቱ ተሰባስበዋል። ከአደጋ የተረፉትንም ፍልሰተኞች አግኝተው አነጋግረዋል። ከኤርትራ፣ ሶማሊያ እና ኢትዮጵያ የመጡትን ፍልሰተኞች የያዘችው መርከብ ላምፔዱሳ ደሴት አቅራቢያ ስትደርስ የመገልበጥ አደጋ ገጥሟት 368 ሲሞቱ 155 የሚሆኑት ተርፈዋል። በሜዲትራኒያን ባህር የደረሰ አስከፊ አደጋ በመሆን ተመዝግቧል። በመጨረሻም ቻይና በመላው ዓለም በማሰራጨት ላይ ያለችው ሐሰተኛ መረጃ ሰላምንና መረጋጋትን አደጋ ላይ የሚጥል ነው ሲል የአሜሪካው የውጭ ጉዳይ ሚኒስቴር አስጠንቅቋል። የሚኒስቴር መስሪያ ቤቱ ለመጀመሪያ ጊዜ በጉዳዩ ላይ ባወጣው ሪፖርት ቻይናን በተመለከተ በመላው ዓለም ያለውን ትርክት ለመቀየር ቤጂንግ የምታደርገውን ጥረት በዝርዝር ተመልክቷል። ያንንም ለመፈጸም በቢሊዮን ዶላር የሚቆጠር ገንዘብ በማፍሰስ ላይ መሆኗን አመልክቷል። የሚዲያ ውጤቶችን መግዛት፣ ሐሰተኛ ማንነትን በመፍጠር የቤጂንግን መልእክት በሰፊው ማሰራጨት፣ ቤጂንግን የሚያሳጡ አካውንቶችን ማዘጋት የሐሰተኛ መረጃው ዘመቻ አካል እንደሆኑ የውጭ ጉዳይ ሚኒስቴሩ ሪፖርት አስታውቋል። የቤጂንግ የዓለም አቀፍ ሐሰተኛ መረጃ ስርጭት በመላው ዓለም በሚሰጡ ውሳኔዎች ላይ እንዲሁም በአሜሪካ ጥቅም ላይ ተጽዕኖ የማስከተል አቅም ሊኖረው እንደሚችል መስሪያ ቤቱ አስጠንቅቋል። ቤጂንግ ሪፖርቱን አውግዛ ሪፖርቱ በራሱ ሐሰተኛ መረጃ ነው ስትል አጣጥላለች። ሪፖርቱ የተለመደው ቻይናን የማሳነስ እና አሜሪካንን የበላይነት የማጉላት ዓላማ ያለው ነው ሲል በዋሽንግተን ዲሲ የሚገኘው የቻይና ኤምባሲ መልስ ሰጥቷል። አድማጮቻችንና ተመልካቾቻችን ለዜና የተመደበው ጊዜ በዚህ ተፈጽሟል። ለቀሪው ክፍለ ጊዜ ወደ ሀብታሙ መልሳቸዋለሁ። እንግዲህ ወልዴን ለዓለም ዜናዎቹ አመሰግናለሁ። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌይስ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን ስርጭት ነው እየተከታተላችሁ ያላችሁት። አድማጮቻችን፣ እንዲሁም ተመልካቾቻችን ሪፐብሊካንም ይሁን ዴሞክራት አንድ ሰው ብቻ በሳቸው ስራ ደስተኛ ካልሆነ ሞሽን ቱ ቫኬት ይሉታል በፈረንጅኛ የህዝብ ተወካዮችን ሰብስቦ ድምፅ እንዲሰጥበት አፈጉባኤው ይነሳ ወይ ሲቀጥል የሚል አጭር ጥያቄ ድምፅ እንዲሰጥበት ተስማማ ጉዳዩ በአሁኑ ሰዓት አፈ ጉባኤ የሌለው የዩናይትድ ስቴትስ ምክር ቤትና ብርቱ መካረር የሚታይበት የዩናይትድ ስቴትስ ፖለቲካ አቅጣጫ ነው። የሰማችኋቸው ደግሞ ለትንታኔው የጋበዝ ናቸው። የዳላስ ቴክሳሱ የኮሊን ኮሌጅ የምጣኔ ሀብት መምህር ፕሮፌሰር መሐመድ አባ ጀበል አባ ጣሂሮ ናቸው። እንደ አውሮፓውያኑ የዘመን አቆጣጠር በ2014 ለዩናይትድ ስቴትስ ሴኔት በግል የተወዳደሩም ናቸው። በሁለተኛው አጋማሽ ስርጭታችን በዲሞክራሲ በተግባር ይጠብቁናል። በምስልና ድምፅ ቅንብሩ ዛሬ ምሽት አብረውኝ የሚያመሹት ሲሳይ አሸናፊና ግርማ ደገፋ ናቸው። የዌብና የማኅበራዊ ድረገጽ አቀናባሪያችን አበባየው ገበያው ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሐሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ አት ቪኦኤ አምሐሪክ ላይ በቀጥታ እየተደመጡ ይገኛሉ። የድምፅ አሊያም የጽሑፍ መልእክት ለመተው ለምትፈልጉ ሌላ አማራጭ አለን። 202 205 9942 የዋትሳፕ መስመራችንን ተጠቀሙ። አሁን ግን ወደ ዕለቱ አብይ ርዕስ ዘገባ እንሻገር። በማዕከላዊ ኢትዮጵያ ክልል በመስቃን ወረዳ በሚኖሩ የማረቆ ብሔረሰብ ተወላጅ በሆኑ የአንድ ቤተሰብ አባላት ላይ በተፈጸመ ጥቃት እናትና ልጅ ወዲያውኑ ሕይወታቸው ሲያልፍ፣ ስድስት ሰዎች ክፉኛ ቆስለው ወደ አዳማ ጠቅላላ ሆስፒታል እንደተወሰዱ ጎረቤቶቻቸውና ቤተሰቦቻቸው ለአሜሪካ ድምፅ በስልክ ተናግረዋል። የምስራቅ ጉራጌ ዞን አስተዳደር ባለስልጣናትና የመስቃን ወረዳ አመራሮች ስልኮቻቸውን ስለማያነሱና ቢያነሱም ፈቃደኛ ባለመሆናቸው በጉዳዩ ላይ ያላቸውን ምላሽና አስተያየት ለማካተት አልቻልንም። የማረቆ ልዩ ወረዳ አስተዳደር አቶ ንጉሴ መከ ተሰብስበው ቡና ሲጠጡ የነበሩ የአንድ ቤተሰብ አባላት ላይ በታጠቀ ቡድን በተፈጸመ እኩይ ጥቃት ሁለት ሲቪሎች እንደተገደሉ ለአሜሪካ ድምፅ አረጋግጠዋል። በአካባቢው ካለፈው መስከረም 16 እስከ 20 ቀን እስከ መስከረም 20 ቀን 2016 ዓ ም ድረስ በዘለቀው ግጭት ስድስት ሰዎች እንደተገደሉ ከትናንት በስቲያ ነዋሪዎችን ዋቢ በማድረግ መዘገባችን ይታወሳል። የሐዋሳው ዘጋቢያችን ዮናታን ዘብዴውስ ቀጣዩ ልከዋል። በምስራቅ ጉራጌ ዞን የመስቃን ወረዳ ነዋሪ እንደሆኑና ከጥቃቱ ተጎጂዎች ጋር በጉርብትና እንደሚኖሩ ለአሜሪካ ድምፅ የተናገሩት ወይዘሮ ኃላቢ አደም ትናንት ማክሰኞ ከምሽቱ ሁለት ሰዓት ገደማ ተሰብስበው በነበሩ የአንድ ቤተሰብ አባላት ላይ በታጠቁ ግለሰቦች ተፈጸመ ባሉት ጥቃት እናትና ልጅ እንደተገደሉ ገልጿል። የተጎጂ ቤተሰብ አባላት ለደረሰባቸው ጥቃት አቤቱታቸውን ለማሰማት የሟቾዎች እናትና ልጅ አስክሬናቸውን የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳደር መቀመጫ ወደሆነችው ሆሰና ከተማ እንደወሰዱ ወይዘሮ ኃላቢያ ድም ተናግሯል። ከሶስት ቀን በፊት የክልሉ ርዕሰ መስተዳደር አቶን ተሻውጣ ወደ ወደኛ አካባቢ ገብተው ሻውን በኋላ ምንም አይነት ችግር እንዳይፈጠር ባሉት መዘረፍ ነበረ። የተወሰነ እረፍት አግኝተን አዝለን ነበረ። ነገር ግን ማስጠንቀቂያ ቢሰጡም ወዲያውኑ የታጠቀ ቡድን እርሳቸው በሄዱ በማታ ነው። ይሄ ነገር የተከሰተው ለዛ ነው። እኛ ግን የናትና የልጅ አስክሬን ይዘን ሄደን ነው መንግስት ልባት እንዲሰጠን። በማታ እየተገደልን ነው፣ በቀን እየተገደልን ነው። በከባድ ጦር ነው እኛ የተከበበው አካባቢው፣ እና ከባድ አደጋ ውስጥ ነን። የሚገርም ነገር ለና በከባድ መሳሪያ ነው አደጋ የደረሰ አካባቢው በቼ እና ጃይሮ አካባቢ አጋጣሚ አያታቸው ቤት ነው ቡናና ቆሎ ምግብ እዛ ሄዳ አብረው እዛ ቤት ውስጥ አንድ ቤት ውስጥ በነበሩበት ነው ይሄ ሁሉ አደጋ ደርሶባቸው እናትና ልጅ ወዲያው ሲሞቱ አምስቱ በጣም አደጋ ላይ ሆነው ነው የክልሉ ርዕሰ መስተዳድር ማግኘት እንዳልቻሉና ይመለከታቸዋል የተባሉ ሌሎች አካላትም ገና ስራ እንዳልጀመሩ በመገለጹም ወደ መስቃን ወረዳ ኢንሴኖ ከተማ እንደተመለሱ አስረድተዋል። በጥቃቱ ክፉኛ እንደተጎዱ የተገለጹት ስድስት ቤተሰብ አባላትም ሌሊቱን ወደ አዳማ ጠቅላላ ሆስፒታል ተወስደው ከፍተኛ ሕክምና የተከታተሉ እንዳሉ የተናገሩት የቤተሰብ አባል አቶ ራማቶ ኑንም ለህይወታቸው የሚያሰጋ ሁኔታ ውስጥ እንደሚገኙም ጠቁሟል። ሰዎቹ በአንድ ቦታ ላይ ተሰብስበው ማምሻ ሶስት አተካይ ቡና እየጠጡ በአንድ ቤት ውስጥ ወደ ስምንት ሰው ነው የተመተው። ከስምንቱ አንድ እናትና ሕፃን ሞታል። አሁን እዚህ ሆስፒታል ላይ አዳማ ከባቱ ሪፈር የተጻፈላቸው አራት ሰዎች አሉ። ሁለቱ ሰዎች አዳማ አድረው ነበር፣ አሁን አስገብተዋል። እነሱ በአጠቃላይ ስድስት ሰው ሕክምና ላይ ነው ያለው። ይህ ሙሲዳ የሚታወቅ ነገር የለም እስካሁን በቅርቡ በተመሰረተው የማዕከላዊ ኢትዮጵያ ክልል ስር በምትገኘው ምስራቅ መስቃን ዞን በመስቃን ወረዳና በማረቆ ልዩ ወረዳ ነዋሪዎች መካከል ዲዳ በተባለች ቀበሌ ባለፈው መስከረም 16 ቀን 2016 ዓ ም ድጋሜ ደማፋሳስ ግጭት ተቀስቅሶ ስድስት ሰዎች እንደተገደሉም፣ 80 መኖሪያ ቤቶች እንደተቃጠሉና 2000 የሚደርሱ ሰዎች እንደተፈናቀሉ የአካባቢዎችን ነዋሪዎች ዋቢ አድርገን መዘገባችን ታወሳል። በማረቆ ልዩ ወረዳና በመስቃን ቤተ ጉራጌ መካከል ያለው ግጭት መነሾ ሁለቱ አካባቢዎች በይገባኛል የሚወዛገቡባቸው የዘጠኝ ቀበሌዎች ጥያቄ ምላሽ አለማግኘቱና የማንነት ጥያቄ አለመመለሱ እንደሆነ ነዋሪዎች ይናገራሉ። የመስቃንና የማረቆ ብሔረሰብ አባላት እንዲሁም የየአካባቢዎቹ ነዋሪዎች ለጉዳቱ አንደኛው ሌላኛውን ወገን ጥፋተኛ በማድረግ እርስ በርስ ሲወቃቀሱ ቆይተዋል። ይህም ሆኖ የሁለቱ ብሔረሰቦች አባላት መንግሥት ለማንነትና ለባለቤትነት ጥያቄያቸው አፋጣኝና ተገቢ ምላሽ አለመስጠቱ ግጭቱን እንዳባባሰው ይስማማሉ። ለመስቃን ወረዳ ባለሥልጣናትና ለምስራቅ ጉራጌ ዞን የሰላምና የጸጥታ መምሪያ ኃላፊም እንዲሁም ለምስራቅ መስቃን አስተዳዳሪ ተወካይ ትናንትናና ዛሬ በተደጋጋሚ ብንደውላቸው ስልካቸውን ስለማያነሱና ፈቃደኛ ባለመሆናቸው ምላሻቸውና አስተያየታቸውን ለማካተት አልቻልንም። ይሁን እንጂ የማረቆ ልዩ ወረዳ አስተዳዳሪ አቶ ንጉሴ መኬም በመስቃን ወረዳ በሚኖሩ የማረቆ ብሔረሰብ ተወላጆች ላይ ጥቃት መፈጸሙን ለአሜሪካ ድምፅ በስልክ ተናግሯል። አንድ ቤተሰብ ላይ ተሰብስቦ ቡና እየጠጡ ወደ ሰባት ሰው ተመትቶ በገኝት እናትና ልጅ ሞተዋል። ሰባት ሰው አሁን ሕክምና ላይ ይገኛል። አዳማ ላይ ሁለቱ ህጻናት ናቸው። ሴት ህጻናት ናቸው። ማረቆች ናቸው። በእነሱ ላይ አሁን እንደገዲ ተሰብስቦ ቡና እየጠጡ ነው፣ ጥቃት ደረሰባቸው። የማዕከላዊ ኢትዮጵያ ክልል ከፍተኛ ባለስልጣን ባለፈው መስከረም ሀያ ቀን 2016 ዓ ምት የሁለቱን አካባቢዎች አመራሮች በቡታጅራ ከተማም እንደሰበሰቧቸው ያስታወሱት አቶ ንጉሴም በተደረገው ውይይት አመራሮቹ ግጭቱን ለማስቆም ከስምምነት ቢደርሱም ተፈጻሚ ባለማድረጋቸው ጥቃቱ መቀጠሉን አስረድተዋል። ነበሳሚያችን አካባቢ ላይ ተኩስ ይቁም፣ እያንዳንዱ መዋቅር ማስቆም አለበት። በአንድም ሰው ሳይሸማቀቅ ወጥቶ መግባት አለበት። ሰላም መስፈን አለበት። ስለዚህ የትም አካባቢ ላይ አይደለም እንግዲህ እያለም ተኩስ በተሰማ አካባቢ ላይ ያለው መዋቅር እርምጃ እንወስዳለን ነበር የተባለ በዛ ልክ ነበረ። ሁላችንም ሀሳቡን ተቀብለን የገባ ነው፣ ግን ተግባራዊ አልሆነም። በአንድ በኩል በማዕከላዊ ኢትዮጵያ ክልል በአዲስ መልክ የተዋቀረው የምስራቅ ጉራጌ ዞን የተካለለውና ዓመታትን ያስቆጠረው የመስቃን ወረዳና የማረቆ ልዩ ወረዳ ግጭት መነሾ የሆነው የማንነትና የቀበሌዎች ይገባኛል ጥያቄ በነዋሪዎች እንደተገለጸው አግባብነት ያለው ሌላ መፍትሄ ከመንግሥት የሚጠብቅ ይመስላል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዴዎስ ሐዋሳም የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ እየተላለፈ የሚገኘውን የረቡዕ ምሽት ስርጭታችን ነው። ቀደም ብሎ ዮናታን ያሰማን የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። በአማራ ክልል በልዩ ልዩ ዞኖች በተከሰተው ድርቅ ለተጎዱና ከተለያዩ ዞኖች ለተፈናቀሉ ከ2 ሚሊዮን በላይ ዜጎች አስቸኳይ የዕለት እህል እርዳታ እንዲቀርብ ጥሪ ተላልፏል። የአማራ ክልል አደጋ መከላከልና ምግብ ዋስትና ፕሮግራም ማስተባበሪያ ኮሚሽን ኮሚሽነር ዲያቆን ተስፋውን ባያብል ዛሬ ረቡዕ ለአሜሪካ ድምፅ እንደተናገሩት በክልሉ አብዛኛው ቆላማ አካባቢዎች ድርቅ ተከስተዋል። ከ2 ሚሊዮን በላይ ሕዝብ ጊዜ የማይሰጥ አስቸኳይ የዕለት ምግብ እርዳታ እንደሚያስፈልገው የገለጹት ኮሚሽነሩ ከእኝም ውስጥ በግጭቱ ምክንያት ከሀገሪቱ ልዩ ልዩ አካባቢዎች ተፈናቅለው በካምፕና ከማህበረሰቡ ጋር ተቀላቅለው የሚኖሩ እንደሚገኙበት ጠቅሰዋል። የዚህን ጉዳይ ዝርዝር አስቴር ምስጋናው ትነግርናለች። በአማራ ክልል በልዩ ልዩ ዞኖች በተከሰተው ድርቅ ለተጎዱና ከተለያዩ ዞኖች ለተፈናቀሉ ከሁለት ሚሊዮን በላይ ዜጎች አስቸኳይ የዕለት እህል እርዳታ እንዲቀርብ ክልሉ ጠየቀ። የክልሉ አደጋ መከላከልና ምግብ ዋስትና ኮሚሽን ኮሚሽነር ዲያቆን ተስፋውን ባያብል ዛሬ ረቡ ከአሜሪካ ድምጽ ጋር በነበራቸው ቆይታ በሰው ሰራሽና የተፈጥሮ አደጋ ሳቢያ ክልሉ ከፍተኛ ችግር ውስጥ እንደሆነ አስታውቀዋል። በአማራ ክልል ያለው የመጀመሪያው ወደ አንድ ሚሊዮን ሰላሳ ሶስት ሺ አንድ መቶ አስር የሚሆኑ ተፈናቃዮች አሉ። ከዚህ ውስጥ አንድ መቶ ሀያ ሺ አምስት መቶ ሀምሳ አምስቱ በመጠለያ የሚኖሩ ናቸው። አምስት መቶ ሰባ ስምንት ሺ ሁለት መቶ ሀያ ሰባቱ ደግሞ ማህበረሰቡ ጋር ተጠልለው የሚኖሩ ናቸው። ሶስት መቶ ስልሳ ሶስት ሺ ሰባት መቶ አርባ አምስቱ ወደ ቀያቸው የተመለሱ ናቸው፣ ግን ድጋፍ የሚፈልጉ ናቸው። ሌላው አሁን የዝናብ እጥረት ገጥሟል። በተለይ የተከዜ ተፋሰትን መሰረት አድርጎ የዝናብ እጥረት ገጥሟል። ስለዚህ በዚህም አሁን የሰው ረሃብም አለ፣ የእንስሳትም ችግሮች አሉ ማለት ነው። ጎንደር ወደ አራት ወረዳ ነው በአራት ወረዳ ወደ ሀያ ሰባት ቀበሌ የሚሆኑ ነው የከፋ ችግር ያለባቸው። ሌላው ዋግ ምራ ላይ ሳህላ አስራ ሶስት ቀበሌዎች እንዲው ዝናብ አላገኙ። ደቡብ ጎንደር መቀጣዋና እብናት የሚባሉ ችግር አለባቸው። እንዲሁም ደግሞ ደቡብ ወሎ ይህ ተፋሰስ አካባቢ አይሆንም አርጎባ የሚባል ወቅት ችግር አለበት የዝናብ ጥረት። ሰሜን ወሎ መራያ፣ ሀብሩ፣ መቄት እንዲሁ በከፊል ችግር አለባቸው። ሌላው ኦሮሞ ብሔረሰብ ዞንም ባቲ፣ አርጡማ ና ጅሌ ጥሙጋ ችግር አለባቸው ማለት ነው። ሰሜን ሸዋም እንደዚሁ ምንጃር ተረህት ቀወትና አንጾኪያ ይሄ ግሬት ሰውት ነው። በዚሁ ምክንያት ችግር አለባቸው። ስለዚህ ከችግሩ አኳያ እስካሁን የተሟላ ጥናት ባይካሄድም በዚህ በግጭቱ ምክንያት ወደ አንድ ሚሊዮን የሚጠጉ ሰዎች የዕለት ምግብ ያስፈልጋቸዋል የሚል በአጠቃላይ ወደ ሁለት ሚሊዮን የሚጠጋ ያስፈልገዋል ማለት ነው የዕለት ምግብ እርዳታ። በክልሉ የተከሰተውን ድርቅ ተከትሎ የአሜሪካ ድምፅ ሰሞኑን በሰሜን ጎንደርና በዋግምራ ብሔረሰብ አስተዳደር ዞኖች ከአካባቢው ባለስልጣናት ጋራ ባደረገው ቃለ ምልልስ ከጽኑ ረሀብ የተነሳ 36 ሰዎች እንደሞቱ መዘገባችን ይታወሳል። የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን ኮሚሽነር ዲያቆን ተስፋውን በያብል ረጅ ድርጅቶች ባለፈው አመት ግንቦት ወር ጀምሮ እርዳታ ማቆማቸው ችግሩን የከፋ አድርጎታል ብለዋል። የፌዴራሉም ሆነ የክልሉ መንግስት ለ ችግረኞች ድጋፍ እያደረጉ ቢሆንም በቂ ግን አይደለም ብለዋል። የክልሉ መንግስት ወደ ሶስት መቶ ሚሊዮን ብር ተመድቦ ስለነበር ከመጠባበቂያ በጀት ከሀምሳ ዘጠኝ ሺ ሰባት መቶ አርባ አንድ ኩንታል ገዝተን ነበረ፣ ለሀምሳ ስምንት ሺ ሰባት መቶ ሀያ አምስት ተጠቃሚ። ከዚህ ውስጥ የደቡብ ጎንደር እና የደቡብ ወሎ በጸጥታ ችግር ምክንያት አልደረሰም። የዋግም እየተጫነ መንገድ ላይ ነው ያለው ማለት ነው። በክልሉም አሁንም ገንዘብ ተፈቅዶ ግዢ ሂደት ላይ ነው። ሌላው የፌዴራል መንግስትም እንግዲህ በመጠለያ ለሚኖሩ ወገኖች ቅድም እንዳቀረብኩት ለሰማኒያ ስምንት ሺ ስድስት መቶ ሀምሳ ዘጠኝ ሰዎች የሁለት ወር የምግብ እህል አቅርቦ የሐምሌ እና የነሐሴ ተሰራጭቷል። በጸጥታው ችግር ምክንያት ለሰሜን ወሎ ቆቦ፣ ወሎ መቅደላ፣ ሰሜን ሸዋ ደግሞ መንዝማማ እና መንዝቃያ እነህ አልደረሳቸውም። ከዚህ ውጭ አሉ አይዲቲ ሳይቶች ደርሷቸዋል ማለት ነው። አሁን ደግሞ ድርቁን ታሳቢ ተደርጎና ተፈናቃይንም መሰረት አድርጎ ለስድስት መቶ ሀያ ሰባት ሺህ ዘጠኝ መቶ አስራ ዘጠኝ ተጠቃሚዎች የምግብ ተፈቅዷል። እሷ አሁን በመጓጓዝ ላይ ነው ያለው እና አሁን እየተደረገ ያለው ድጋፍ ደቂ ነው ብሎ መውሰድ አይቻልም። ከተፈጠረው ችግር አኳያ የገጠመን ችግር የሁሉንም አካላት ርብርብና ቅንጅት የሚጠይቅ ነው። በአማራ ክልል ከኦሮሚያ ክልል ተፈናቅለው በባህር ዳር ከተማ ከማህበረሰቡ ጋር ተቀላቅለው የሚኖሩት አቶ ካሳሁን ኢማም እርሳቸውና ሌሎች ተፈናቃዮች በከፋ ችግር ውስጥ እንዳሉ ዛሬ ለአሜሪካ ድምጽ ተናግረዋል ነሳ ወጣም እኒና ስንቀመስ ጠፋ። አሁን ስራ ቆመ። በቃ በጣም ነው፣ ብዙ ሰው እየተንገላቱ ያሉ። እርዳታ ከቆመ ምን ያህል ጊዜ ሆነው? አመት ሊሆነው ነው፣ አመት ሊሆነው ነው። በጣም በጣም እንደ ታዝሚያለሽ፣ ስንቶቹ ህፃናት ዘላትሽ፣ ስንቶቹ አረጓን ተንገላቱ እንዳለ እንዳለመ። ከትግራይ ክልል ተፈናቅለው በሰሜን ጎንደር ዞን ዳባት ወረዳ ሽመላኮ መጠለያ ጣቢያ የሚገኘውና የተፈናቃዮች አስተባባሪ እንደሆነ የሚናገረው ሙሉ ጌታ አስማማው ረሀቡ እንደጸናባቸው አመልክቷል። ሰ

ሆኖም በክልሉ በተስፋፋው የጸጥታ ችግር ምክንያት እንደታሰበው ለማድረስ አልተቻለም። በድርቅ ተጎጂዎችና በነዋሪዎቹ ላይ አሁን ካለው የበለጠ የከፋ ችግር እንዳይከሰት ስጋት እንዳላቸው የገለጹት ኮሚሽነሩ የእርዳታ ተማጽኖ አቅርበዋል። የአማራ ክልል መንግስት ኮሚኒኬሽን ጉዳዮች ቢሮ ትላንት ማክሰኞ ባወጣው መግለጫ በክልሉ ያጋጠሙ ችግሮችን በሰለጠነ መንገድ መፍታት እንደሚገባ ገልጾ ለህዝቡ ጥሪ አቅርቧል። ቢሮ በዚህ መግለጫው ህዝቡ የሀሳብ ልዩነትን በጠመንጃ ፈሙዝ ለመፍታት እየተንቀሳቀሱ ያሉ ኃይሎችን ወደ ጎን በመተው በእጁ የገባውን አንጻራዊ ሰላም ዘላቂ እንዲሆን መስራት እንዳለበት አሳስቧል። ለአሜሪካ ድምጽ አስቴር ምስጋናው። አስቴር ምስጋናውን ለቀደመው ዘገባ አመሰግናለሁ። የአሜሪካ ድምፅ የረቡ ምሽት ስርጭት ይቀጥላል። የአውሮፓ ህብረት ከኢትዮጵያ ጋር ተቀዛቅዘው የነበረው ግንኙነት እንደገና ማደሱንና በየደረጃውም እየተጠናከረ እንደሚሄድ አንድ የህብረቱ ከፍተኛ ባለሥልጣን አስታውቀዋል። ህብረቱ ለአራት ዓመት የሚዘልቅ የ650 ሚሊዮን ዩሮ የበጀት ድጋፍ ለመስጠት ከኢትዮጵያ የገንዘብ ሚኒስቴር ጋርም ተፈራርሟል። የገንዘብ ሚኒስትሩ የተሰጠው የበጀት ድጋፍ በኢትዮጵያና በአውሮፓ ህብረት መካከል ላለፉት ጥቂት ዓመታት የነበረው ዲፕሎማሲያዊ ግንኙነት በከፍተኛ ደረጃ መሻሻሉን ያሳያል ብለዋል። የዚህን ጉዳይ ዝርዝር መለስካቸው አመሀ ይነግርናል። የአውሮፓ ህብረት ዓለም አቀፋዊ ትብብር ኮሚሽነር ዩታ አርፕላይነን ህብረቱ ለኢትዮጵያ መንግሥት ለአራት ዓመታት የሚዘልቅ የበጀት ድጋፍ ለመስጠት መወሰኑን ከመግለጻቸው አስቀድመው አንድ ዓመት ሊሞላው ጥቂት ቀናት የቀሩትን የፕሪቶሪያውን የሰላም ስምምነት ነበር ያስታወሱት። ከዚህ ስምምነት በኋላ በሳቸው አባባል ኢትዮጵያ በሰላምና በመልሶ ግንባታ መንገድ ገብታለች። ይሁንና በትግራይም ሆነ በሌሎቹ አካባቢዎች ዛሬም ያለው ሁኔታ ውስብስብና ተሰባሪ ነው፣ ሲሉ ገልጸውታል። በዚህ ፈታኝ ሁኔታ የኢትዮጵያ መንግሥት ሰላምንና ማኅበራዊ ትስስርን ለማረጋጋትና ለማጠናከር የሚያጋጥሙትን ተግዳሮቶችም እንረዳለን ብለዋል። ዩታ አርፕላይነን እንደ አንድ የኢትዮጵያ አጋርም የአውሮፓ ህብረት ይህን ጥረት ለማገዝ ዝግጁ እንደሆነ ገልጸዋል። የነበረውን የጋራ ትብብር መልሶ የመገንባትና ደረጃ በደረጃ ግንኙነቶችን ወደ ነበረውና መደበኛ ስፍራ የመመለሻው ጊዜ አሁን ነው። ዛሬ የምንፈራረመው ይህን ባለብዙ ዘርፍ ዓመታዊ የልማት መርሃ ግብር ወደ መደበኛው ግንኙነት የመመለሳችን የመጀመሪያው ተጨባጭ እርምጃ ነው። ይህ እርምጃ የአውሮፓ ህብረት እንደ አንድ የአውሮፓ ቡድን ከህብረቱ አባል ሀገራት ጋር ለኢትዮጵያ መረጋጋት በድህረ ግጭት የመልሶ ግንባታና በማክሮ ኢኮኖሚ ማገገሚያ ስራ ላይ አስተዋጽኦ ለማድረግ ያለውን ቁርጠኝነት የሚያድስ ነው። ዛሬ የምንጀምረው መርሃ ግብር ከአውሮፓውያኑ 2024 እስከ 2027 የሚዘልቅ የ650 ሚሊዮን ዩሮ ወይም ወደ 85 ቢሊዮን ብር የሚጠጋ እጅግ የተለጠጠ እቅድ ነው። ስምምነቱን ከህብረቱ ኮሚሽነር ጋር የተፈራረሙት የገንዘብ ሚኒስትሩ አቶ አህመድ ሺዴ ለሚቀጥሉት አራት ዓመታት የተገኘው ገንዘብ በሥራ ላይ የሚውልባቸውን መስኮች አመላክተዋል። አረንጓዴ ልማት፣ ሰብአዊ ልማት እንዲሁም መልካም አስተዳደርና የሰላም ግንባታ የበጀቱ ድጋፍ ዋና ዓላማዎች መሆናቸውን ዘርዝረዋል። እንዲህ ያሉ ድጋፎች ህብረቱ ቀደም ሲል ያደርግ እንደነበረ የገለጹት ሚኒስትር የዛሬውን ልዩ በሚያደርገው ላይ አተኩረዋል። የዚህ ፍርሚያ መፈረሙ ከዚህ በፊት ባለፉት ሁለት ዓመታት ከአውሮፓ ህብረት ጋር ያለን የልማት ፋይናንስ ትብብር በተወሰነ ደረጃ ተቀዛቅዞ የነበረበት ሁኔታ ነበረ። አንዳንድ መሰረታዊ የልማት ፕሮጀክቶችን ፋይናንስ ያደርጉ ነበር፣ ግን የትብብር ማዕቀፉ በተወሰነ ጊዜ በተሟላ መልኩ ተግባራዊ ሳይደረግ የቆየበት ሁኔታ የነበረው ስለዚህ አሁን በተሟላ ሁኔታ በአራት ዓመት የትብብር ማዕቀፍ ከዚህ በፊት እንደነበረው በተሻለ የገንዘብ መጠን ሊያግዙን በስምምነት ሰነድ አሁን ፈረመናል ማለት ነው። ይሄም በሶስት ኤሪያዎች ላይ የሚውል ይሆናል። አንደኛው በአረንጓዴ ልማት ነው። ከክላይሜት ቼንጅ ጋር የተገናኙ ኢነርጂም ጭምር ማለት ነው። በኢትዮጵያ መንግስት የሚካሄዱ የልማት ፕሮጀክቶችን ፋይናንስ ለማድረግ የሚውል ይሆናል። አቶ አህመድ አክለውም የተሰጠው ድጋፍ ከሀገሪቱ የአስር ዓመት የልማት እቅድ ጋር የሚስማማ መሆኑን አስገንዝበዋል። ዋናው ጉዳይ ሀገሪቱ ከአውሮፓ ህብረት ጋር የነበራት ግንኙነት ወደ መደበኛው ደረጃ መመለሱ እንደሆነና ይህም እንደሚጠናከር ተናግረዋል። ሶስቱም የትብብሩ ማዕቀፍ የትኩረት መስኮች የአስር ዓመት የእድገት መርሃ ግብራችን ውስጥ ያሉ ናቸው። እንዲሁም ሁለተኛው የአገር በቀል ኢኮኖሚ ሪፎርማችን ለማገዝም ይሄ ስምምነት የሚያግዝ ይሆናል። ስለዚህ ከአውሮፓ ህብረት ጋር ያለን የልማት ትብብር ማዕቀፍ ወደ መደበኛው የትብብር ማዕቀፍ የተመለሰበት ሁኔታ መሆኑ ነው። ይሄም በከፍተኛ ደረጃ በአውሮፓ ሕብረትና በኢትዮጵያ መንግስት መካከል ያለው የዲፕሎማሲ ግንኙነት በከፍተኛ ደረጃ መሻሻሉና ኢትዮጵያ የሰላም ግንባታዋን በማጠናከር የኢኮኖሚ ሪፎርሟን የበለጠ በማጠናከር ከልማት አጋሮች ጋር ያለው የትብብር ማዕቀፍ እየተጠናከረ የመጣ መሆኑና ወደ መደበኛው የመመለስ እንዲሁም በአንዳንድ የገንዘብ መጠን ከባለፈው የተሻለ ማዕቀፍ እንደሚኖር ታሳቢ ይደረጋል ማለት ነው። አመሰግናለሁ። የህብረቱ ዓለም አቀፋዊ ትብብር ኮሚሽነር አርፕላንን የአውሮፓ ህብረትና አባላት የኢትዮጵያን ልማት ለመደገፍ ያላቸውን ፍላጎት ገልጸው ይህን ለማስቀጠል ግን የማያቋርጥ ፖለቲካዊና ፖሊሲያዊ ንግግር በሁለቱ ወገኖች በየጊዜው መደረግ እንዳለበት አስገንዝበዋል። የኢትዮጵያ ልማት በለውጥ ሁሉን አቀፍና ወደፊት በሚመለከት መንገድ እንዲከናወን ለማገዝ የአውሮፓ ህብረትና አባል ሀገራቶቹ ዝግጁ ናቸው። ለዚህ ግን ከመንግስትና ከኢትዮጵያ ህብረተሰብ ጋር ንቁ ፖለቲካዊና ፖሊሲያዊ ምክክር ማድረግም የግድ ነው። ስለሆነም የጋራ በሆኑ ፖለቲካዊ ፖሊሲዎችና በብዝሃ ግንኙነት አጀንዳዎች ላይ በመካከላችን መደበኛ የሀሳብ ልውውጦችን ዘወትር መከለስ ይኖርብናል። ኮሚሽነሯ ይፋ እንዳደረጉት ስምምነቱን ከመፈራረማቸው በፊት ከጠቅላይ ሚኒስትር አብይ አህመድ ጋር ውይይት አድርገው ነበረ። በአርፕላይንን አባባል የአውሮፓ ህብረት የጠቅላይ ሚኒስትሩን ፖለቲካዊም ሆነ ኢኮኖሚያዊ የለውጥ አጀንዳዎች ይደግፋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸው አመሃን፣ በእጅጉ አመሰግናለሁ። በመቀጠል እዚህ ዩናይትድ ስቴትስ ውስጥ ትኩረት ስቦ ስለዋለው ጉዳይ እነግራችኋለን። በዩናይትድ ስቴትስ ታሪክ ለመጀመሪያ ጊዜ በሀገሪቱ የሥልጣን እርከን ሁለተኛ ደረጃ ላይ የሚገኙት የአሜሪካ ምክር ቤት አፈ ጉባኤ ከሥልጣን ተነስተዋል። በራሳቸው ፓርቲ ውስጥ በተነሳ ውዝግብ ምክንያት ሪፐብሊካኑ ኬቨን ማካርቲ 216 ለ210 በሆነ ድምፅ የአፈ ጉባኤነት ሥልጣናቸውን አጥተዋል። የአሜሪካ ድምፅዋ ዘጋቢ ካትሪን ጂፕሰን ያደረሰችን ዘገባ ስመኝ ሸቆየ ታሰማናለች። በአሜሪካ ፖለቲካ ውስጥ ታይቶ የማያውቅ አስደናቂ ጊዜ ነው። በታሪክ ለመጀመሪያ ጊዜ የዩናይትድ ስቴትስ ምክር ቤት መሪ ከስልጣን ተነስተዋል። ሪፐብሊካኑ የምክር ቤቱ አባል ማት ጌትስ ማካርቲ እንዲነሱ የውሳኔ ሀሳብ ያቀረቡት ባለፈው ሳምንት ወግ አጥባቂዎች ቅድሚያ የሚሰጧቸውን የመንግስት ወጪዎች ያካተተ በጀት ማሳለፍ ባለመቻላቸው በማካርቲ አመራር በመበሳጨታቸው መሆኑን ገልጸዋል። 33 ትሪሊዮን ዶላር ዕዳ ማለት ቀውስ ይመስለኛል። በዓመት 22 ትሪሊዮን የገንዘብ እጥረት ትልቅ ቀውስ ነው። በአንድ ጉዳይ ለብቻ የሚያተኩር በጀት አለማሳለፍ ትርምስ ይመስለኛል። ከስልጣናቸው የተነሱት ማካርቲ በድጋሚ ለአፈ ጉባኤነት እንደማይወዳደሩ ለጋዜጠኞች ተናግረዋል። I will not run for speaker again. ተገላይን በሌላ መልኩ ልቀጥል እችላለሁ። ለአፈ ጉባኤነት ግን በድጋሚ አልወዳደርም። ሆኖም ሪፐብሊካን ፓርቲ በምክር ቤት ውስጥ ባለው ጠባብ ብልጫ ምክንያት ጌትስ ማካርቲን ከስልጣን ለማስነሳት ከዲሞክራቶች ጋር ደግፈው ድምፅ የሚሰጡ ስምንት ሪፐብሊካኖች ብቻ ነበሩ የሚያስፈልጓቸው። ማካርቲ በዚህ ዓመት መጀመሪያ ላይ ከፕሬዝዳንት ጆ ባይደን ጋር የእዳ ጣሪያ ስምምነት ላይ ከደረሱ ወዲህ የሚደርስባቸው ትችት እየጨመረ ሄዷል። ቦብ ጉድ ሪፐብሊካን ፓርቲን ወክለው የተመረጡ እንደራሴ ናቸው። ብዙዎቻችን አፈጉባኤው ለምነናችኋል። የዳ ጣሪያውን ለውጭ ቅነሳና ማሻሻያዎች እንድንጠቀምበት በተደጋጋሚ ተማጽነናቸዋል። እሳቸው ግን የዳ ጣሪያ ገደብ የለሽ እንዲሆን ተደራደሩ። ምንም እንኳን አብዛኞቹ ሪፐብሊካኖች ማካርቲ በአመራርነት እንዲቆዩ ድምፅ ቢሰጡም አልተሳካላቸውም። ሪፐብሊካኑ ቶም ኮል ይሄ ለበለጠ ቀውስ ይዳርገናል ይላሉ። ወደ ቀውስ ከመግባታችን በፊት ረዘም ላለ ጊዜ ቆም ብሎና በጥልቀት ማሰብ ያስፈልጋል። ምክንያቱም አፈጉባኤነቱን ከለቀቅን ወደዚያው ነው የምናመረው። ሆኖም ትልቅ ልዩነት ያመጣው ዲሞክራቶች ተባብረው ማካርቲን ከስልጣን ለማንሳት ድምፅ በመስጠታቸው ነው። ዲሞክራት የምክር ቤቱ ተመራጭ ፕራሚላ ጃያፖል በምንም መልኩ ማካርቲን ለማዳን በሚረዳ መንገድ ድምፅ አንሰጥም። ሌላኛዋ ዲሞክራት የምክር ቤቱ አባል አኒ ኩስተርም በዚህ ይስማማሉ። የሚታመኑ ሰው አይደሉም። ይህንን ደግሞ በራሳቸው የፖለቲካ ስብስብ ውስጥ ማየት የምንችል ይመስለኛል። ግን ደግሞ በተለይ እኛንና የአሜሪካን ሕዝብን ባስተናገደበት መንገድ የበለጠ እናየዋለን። በዩናይትድ ስቴትስ ምክር ቤት ውስጥ የታየው ታሪካዊና ድንገተኛ ለውጥ የተከሰተው ቁልፍ በሆነ ወቅት ነው። ለአጭር ጊዜ የጸደቀው የአሜሪካ መንግስት በጀት ለዩክሬን የሚሰጠውን እርዳታ አላካተተም። የብሔራዊ ደህንነት ምክር ቤት ቃል አቀባይ ጆን ከርቢ የሚሉት አላቸው። ሁሉም የምክር ቤቱ አመራር ዩክሬንን መርዳት መቀጠሉን ይደግፋል። አብዛኞቹ በሪፐብሊካን በኩል ያሉት የምክር ቤቱ አባላትም ለዩክሬን የሚደረገው እርዳታ እንዲቀጥል ይደግፋሉ። ነገር ግን ትንሽ ቁጥር ያለውና ጠንካራ ድምፅ ያለው አናሳ የምክር ቤቱ አባላት ይህንን ሐሳብ ይቃወማሉ። ግን እነሱ ፓርቲያችንን አይወክሉም፣ አመራራቸውንም አይወክሉም። የአሜሪካ የህግ አውጪዎች በአሜሪካ ፕሬዝዳንት የስልጣን እርከን ሁለተኛ ደረጃ ላይ የሚቀመጡትን አዲስ አፈ ጉባኤ ለመምረጥ በሚቀጥለው ሳምንት ምርጫ ያካሂዳሉ። በካትሪን ጂፕሰን ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ስመኝሽ የቆየን ለቀደመው ዘገባ በእጅጉ አመሰግናለሁ በመከታተል ላይ ያላችሁት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምጽ የረቡዕ ምሽት ስርጭት ነው አሁን ዋሽንግተን ዲሲ ላይ ከቀኑ 8 ሰዓት ከ35 ደቂቃ ይላል ኢትዮጵያ ላይ ከምሽቱ 3 ሰዓት ከ35 ደቂቃ ነው የመጀመሪያው ምዕራፍን አጠናቀን ወደ ሁለተኛው ምዕራፍ እንሸጋግራለን የሁለተኛው ምዕራፍ የመጀመሪያው ጥንቅር ዴሞክራሲ በተግባር ነው የዩናይትድ ስቴትስ ምክር ቤት በትናንትናው ዕለት በታሪኩ ለመጀመሪያ ጊዜ አፈ ጉባኤውን ከስልጣን እንዲነሱ አድርጓል። በዚህም የተነሳ ዩናይትድ ስቴትስ ምክር ቤት በአሁኑ ሰዓት አፈ ጉባኤ የለውም። ለመሆኑ ይሄ የአፈ ጉባኤ ኬቪን ማካርቲ ከስልጣን መነሳት እርምጃ ዘርፈ ብዙ አንድምታዎች ምን ይሆኑ? ትንታኔ የሚሰጡን እንግዳ ጋብዘናል። ፕሮፌሰር መሐመድ አባ ጀበል ጣሂሮ በዳላስ ኮሊን ኮሌጅ የመጣኔ ሀብት መምህር ሲሆኑ እንደ አውሮፓውያኑ የዘመን አቆጣጠር በ2014 ዓ ለዩናይትድ ስቴትስ ሴኔት በግል የተወዳደሩም ናቸው። አሉላ ከበደ ለምሽቱ ዴሞክራሲ በተግባር ፕሮፌሰር መሐመድን አነጋግረው ተከታዩን አሰናድተዋል። ፕሮፌሰር መሐመድ ከሪፐብሊካን ፓርቲ ወገን የሆኑ ስምንት የዩናይትድ ስቴትስ ምክር ቤት አባላት በትላንትናው ዕለት የምክር ቤቱን አፈ ጉባኤ ኬቪን ማካርቲን ከስልጣን እንዲነሱ ለማድረግ ባቀረቡት ጥያቄ መነሻነት የምክር ቤቱ አባላት በሰጡት ድምጽ በዩናይትድ ስቴትስ ታሪክ ለመጀመሪያ ጊዜ የምክር ቤቱ አፈ ጉባኤ ከስልጣናቸው ተነስተዋል። ለመሆኑ ይሄ እንዴት ሊሆን ቻለ? ምንስ ማለት ነው? እንዳልከው ይሄ የመጀመሪያው ነው። ኬቪን ምካርቲ አፈ ጉባኤ ለመሆን ጃንዋሪ ሁለት ሺ ሀያ ሶስት ቦት ሳያገኙ ቀርቶ አስራ አምስት ጊዜ ድምፅ ተሰጥቶበት በአስራ አምስተኛው ጊዜ ነው ያለፉት እና አፈ ጉባኤ ለመሆን ከራሳቸው ከሪፐብሊካኖቹ ጋር ትልቅ አለመግባባት ስለነበር እነሱን ለማስማማት አንድ ኮንሴሽን ወይንም ስምምነት ላይ ደርሰው ነበር። እሱ ምንድን ነው? ሪፐብሊካን የሚሆን ዴሞክራት አንድ ሰው ብቻ እሳቸው ስራ ደስተኛ ካልሆነ ሞሽን ቱ ቫኬት ይሉታል በፈረንጅኛው የህዝብ ተወካዮችን ሰብስቦ ድምፅ እንዲሰጥበት አፈ ጉባኤው ይነሳ ወይ ሲቀጥል የሚል አጭር ጥያቄ ድምፅ እንዲሰጥበት ተስማማ እና መጨረሻ ሄዶ ሄዶ ምካርቴንም ስራውን ያሳጣል። ያ ስምምነት ነው መጀመሪያ አፈ ጉባኤ ለመሆን እንደዛ አይነት ስምምነት ላይ በመድረሱ ነው። ይሄ የደረሰበት ማት ጌዝ የሚባል የፍሎሪዳ የህዝብ ተወካይ ምክር ቤት አባል ምክንያት የሚያቀርቡት አንደኛ፣ ይሄ ስታፍ ጋፕ የሚሉት መንግስት እና ይዘጋ የመንግስት ውጪ እስከ ኖቬምበር አስራ ሰባት እንዲሸፈት ዲሞክራቶችን አስተባብሮ ድምፅ አሰጥቶ እኛም አንፈልገውን ነገር ነው ያደረገው ብለው አመፁበት ስምንቶቹ እንተ እንዳልከው ከዴሞክራቶቹ ጋር ሆነው አስወረዱ። መጀመሪያ ጊዜ ነው እንግዲህ ይሄ ሲሆን አሁን የአሜሪካ የህዝብ ተወካዮች ምክር ቤት አፈጉባኤ የለውም። በጣም ሂስቶሪካል ነው። ታሪካዊ ነው። ከዚህ በፊት ሆነው የማያውቅ ይሄ ቦታ ደግሞ በጣም ኢምፖርተንት ቦታ ነው። የሆነ አደጋ ቢደርስ ፕሬዚደንቱ ኢንካፓሲቴት ፕሬዚደንት መሆን ካልቻለ ምክትል ፕሬዝደንቱ ይቀበላል። ምክትል ፕሬዚደንት ካልቻለ ደግሞ ስፒከር ኦፍ ሀውስ አፈ ጉባኤው ፕሬዚደንት ይሆናል። አሁን ያ ቦታ ባዶ ፕሮፌሰር መሐመድ እንግዲህ ይሄ ደጋግመን እንዳነሳ ነው እጅግ ታሪካዊ ያልተለመደ ነው። ለዚህ ሁኔታ መከሰት ቀደም ብለው ከዘረዘሯቸው የአሁናዊ መንስኤዎች ባሻገር ዘለቄታ ያላቸው ሀሳቦች በሚነሱበት በተቋማት ላይ ያለ እምነት እንዲመናመን እንዲቀጭ ተደርጓል። ይህም በተቀናቃኝ ፓርቲዎች መካከል ትብብር ያለው አሰራር እንዳይኖር የአስተዳደር ችሎታን እንዲያዳክም አድርጓል ይላሉ። ለዚህ ሁኔታ መፈጠርም መሰረታዊ ምክንያት አድርገው ያቀርቡታል። ለመሆኑ ይሄ የቱን ያህል ምክንያታዊ ግምገማ ሆኖ ይታዮታል? የአሜሪካን ኮንግረስ ሁልጊዜ በትብብር ነው ስራ የሚሰራው። አሁን ሪፐብሊካኖቹ ትንሽ ማጆሪቲ ያላቸው ግን ያለ ዲሞክራት ትብብር ብዙ ነገር መሰራት አይችልም እና መካርቲ ወግ አጥባቂ ነው የሚያደርገውን ነገር አብዛኛው የሪፐብሊካን ደጋፊ ይወዳል። እሱ የሚያደርገውን ነገር ከሱ የባሰ ወግ አጥባቂ ከመጣ እንዴት ስራ ሊሰራ ይችላል የሚለው ትልቅ ጥያቄ ነው። ሁለተኛ፣ አንተ እንዳልከው ሁልጊዜም ትብብር ያስፈልጋል። ያለ ትብብር ምንም ነገር መሰራት አይችልም እና እነዚህ ስምንቱ ኦልትራ ኮንሰርቨቲቭ የሚባሉ በጣም ነገሮችን አጥብቆ የሚያዩ በጣም ወግ አጥባቂ የሆኑ ሰዎች ከኬቪን መካርቲ የበለጠ ወግ አጥባቂ አፈ ጉባኤ ከሆነ ስራ እንዴት ይሰራል የሚለው ይሄ ያልተለመደ ነው። የአሜሪካን ልምድ እንደዚህ አይደለም፣ ሁልጊዜም በትብብር ነው። እሱ እምነት እንዲያጣ ያደርጋል ብዬ እኔ ማስባል በዚህ በኢንስቲትዩሽኑ ይሄ ምናልባትም የመጨረሻውን ጥያቄ ይጋብዛል። ቀጣዩን ምዕራፍ በጨረፍታ መመልከት ብቻ አለ ማካርቲ ለቦታው ዳግም እንደማይወዳደሩ ከወዲሁ ይፋ አድርገዋል። ይህ ውሳኔ እርሳቸውን ከስልጣን የማስለቀቁ ውሳኔ ለሪፐብሊካን ፓርቲው ቀጣይ ሂደት ምን አንድምታ ይኖረዋል? ለዲሞክራት ፓርቲውም እና እንዲሁም ለተካረረው የዩናይት ስቴትስ ፖለቲካስ ምን አንድምታ ይኖረዋል ይላሉ። ዲሞክራቶቹ የስትራቴጂ ውሳኔ ነው ያደረጉት፣ ኬቪን መካራቲን ሴምላ ለማድረግ ያ ቃሉ እሱ አፈጉባኤ ካልሆነ ከሱ በላይ ወግ አጥባቂ መምጣት እንደማይችል ከመጣ ምንም ማድረግ እንደማይችል እና ራሳቸው የፈጠሩት ነገር ራሳቸው ይፍቱት አይነት ነገር ነው የነሱ አቋም። አንደኛ ሰው ሁለተኛ ደግሞ ሌሎች ሰዎች አሉ። እስካሁን ስማቸውን በአደባባይ እወዳደራለሁ ያሉ አንዳንዶች አሉ። ብዙ ሰው የሚለው እስከ ልጅ የሚባል የህዝብ ተወካዮች አለ። እሱም የሚመጣ ከሆነ ከቨን መካርቲ ካደረገው ነገር በላይ ማድረግ የሚችለው ነገር ያለ አይመስለኝም። ከቨን መካርቲ ፕሬዚደንት ባይደንን ከስልጣን ለማስወረድ ኢምፒችመንት ፕሮሲዲንግ ሁሉ ጀምሮ ነበር። ያ ሁሉ ይቆማል። አሁን ሰ ከዛ የባሰ ምን ማድረግ እንደሚችሉ አልገባኝም። እነዚህ ስምንቱ የህዝብ ተወካዮች አንዳንዱ ሰው እንደሚለው ፐርሰናል ይመስላል። ለምሳሌ ማትጌት ጌት የሚባለው የፍሎሪዳ ተወካይ በኤቲክስ ተከሶ ፕሮሰስ ላይ ነው ያለው፣ እና መካርት ይሄን ነገር አላቆመልኝም የሚል ቅሬታ አለው ይባላል። ሌሎችም ያለውን ነገር አላደረገም የሚሉ ሰምቻለሁ። ከስምንቶቹ ሶ ምን ይሆናል አይታወቅም። በሚቀጥሉት ቀናት በአጭር ጊዜ አይቲንክ አንድ ሰው ሳይመረጥ አይቀርም የሚል ግምት አለኝ። ግን ቀላል አይሆንም ለዛ ሰው ከተመረጠም እነዚህ ሰዎች መካርቲ ካልወደዱት ከሱ በላይ ኮንሰርቬቲቭ እዛ ላይ አድርገው ስራ መሰራት ስለማይችል ከሱ ትንሽ ለዘብ ያለ ሰው የሚመጣ ከሆነ ደግሞ እነዚህ ስምንቶቹ አሁንም ስለማይፈልጉ እና ያ ሩል አሁንም ስላለ፣ ይሄ ሞሽቱ ቫኬት አንድ ሰው ብቻ ነው የሚያስፈልገው ድምጽ ጥበት ለማድረግ እና በጣም ከባድ ነው። አሉላ መልካም። እንግዳ የሆነ ጊዜ፣ እንግዳ የሆነ ስፍራ ያለን ይመስላል። ያልታወቀ ሁኔታ ነው፣ በዩናይትድ ስቴትስ ፖለቲካ ያልተለመደ። ፕሮፌሰር መሐመድ አባ ጀበል ጣይሮ ለትንታኔው ለጊዜው አመሰግናለሁ። ዜር ስትልኝ አሜን አብሮ ስትል ሰላም አሉላ ከበደን ለቀደመው ዝግጅቱ በእጅጉ አመሰግናለሁ። የአሜሪካ ድምፅ የረቡዕ ምሽት ስርጭት ይቀጥላል። የኢትዮጵያ የወንጀል ሕግ በሰብአዊነት ላይ የሚፈጸሙትን ጨምሮ አንዳንድ ዓለም አቀፍ ወንጀሎችን ያላካተተ በሌሎች ላይ ደግሞ ግልጽነት እንደሚጎድለው የህግ ባለሙያዎች ለሰብአዊ መብቶች የተባለ የሲቪል ማህበረሰብ ድርጅት ባደረገው ጥናት አስታውቋል። የተቋማት የገለልተኝነት ጥያቄም በሽግግር ፍትህ ሂደቱ ላይ አሉታዊ ተጽዕኖ ሊኖረው እንደሚችል የጠቆሙት የድርጅቱ ዋና ስራ አስኪያጅ አቶ አማሀ መኮንን ሲሆኑ አፋጣኝ መፍትሄ እንደሚያስፈልግ አመልክተዋል። የሽግግር ፍትህ ሂደቱን በበላይነት የሚመራው የፍትህ ሚኒስቴር ገለልተኛ ባለሙያዎችን ያሳተፈና ታማኒ ሂደቶችን የተከተለ ስራ እንደሚያከናውን ቀደም ሲል በተለያዩ መድረኮች ላይ መግለጹ ይታወሳል። ኬኔዲ አባተ ዝርዝሩን ይዟል። ለሁለት ዓመት በዘለቀው የሰሜን ኢትዮጵያው ጦርነት ወቅት ሁሉም ተሳታፊ ኃይሎች የጦር ወንጀልና በሰው ልጅ ላይ የሚፈጸሙ ወንጀል እንደፈጸሙ የሚያሳዩ መረጃዎችን ማግኘታቸውን የሰብአዊ መብት ተሟጋች ድርጅቶች ባወጡት የምርመራ ሪፖርት መግለጻቸው ይታወቃል። ከዚህ በመነሳት ፍትህን ለማስፈን እውነትን ለማውጣትና ተጎጂዎችን ለመካስ የሚያስችል የሽግግር ፍትህ ሂደት እንዲተገበር የኢትዮጵያ ሰብአዊ መብቶች ኮሚሽንና የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ጽህፈት ቤት በምርመራ ሪፖርታቸው ባቀረቡት ምክር ሀሳብ መሰረት ተግባራዊ እርምጃዎች ተጀምረዋል። ይሁን እንጂ የሽግግር ፍትህን በስኬታማ መንገድ ለመተግበር የሀገር ውስጥ ህጎች ሊሻሻሉ እንደሚገባ የህግ ባለሙያዎች ለሰብአዊ መብቶች የተባለ የሲቪል ማህበረሰብ ድርጅት ጠይቋል። ድርጅቱ ከኦፕን ሶሳይቲ አፍሪካ ፋውንዴሽን ፕሮግራም ጋር በመተባበር በኢትዮጵያ የዓለም አቀፍ ወንጀሎችን ተጠያቂነት ለማረጋገጥ በሚያገለግሉ የህግና ተቋማዊ ማዕቀፎች ላይ ያደረገውን ጥናት ትናንት ማክሰኞ መስከረም 22 ቀን 2015 ዓ ም በአዲስ አበባ ስዊስ ኢን ኔክሰስ ሆቴል ባዘጋጀው መድረክ ይፋ አድርጓል። ስለ ጥናቱ ውጤት ማብራሪያ የሰጡን የህግ ባለሙያዎች ለሰብአዊ መብቶች ዋና ስራ አስኪያጅ አማሃ መኮንን በሽግግር ፍትህ ሊታዩ የሚችሉ ዓለም አቀፍ ወንጀሎችን ተጠያቂነት በማረጋገጥ ሂደት ማነቆ ሊሆኑ የሚችሉ የህግና የተቋማት ክፍተቶች መኖራቸውን ጠቁመዋል። ከህግ ማዕቀፍ አንጻር ለምሳሌ በኢትዮጵያ ህግ ጭራሽ እውቅና ያልተሰጣቸው ዓለም አቀፍ ወንጀሎች መኖራቸውን አይተናል። ለምሳሌ በሰብአዊነት ላይ የሚፈጸም ወይም ክራይምስ አጌንስት ሂዩማኒቲ የሚባለው ከዓለም አቀፍ ወንጀል ውስጥ አንዱ የሆነው በህጋችን እውቅና እንዳልተሰጠው አይተናል። ከስነ ስርዓት ህጎችም አንጻር እነዚህ ወንጀሎች በብቃት ውጤታማ በሆነ ሁኔታ ሊመረመሩ ክስ ሊቀርብባቸውና ዳኝነት ሊሰጥባቸው የሚያስችሉ የስነ ስርዓት ህጎችም ላይ ክፍተቶች እንዳሉ አይተናል። ከተቋማት አንጻርም እንግዲህ በእነዚህ ወንጀሎች ጋር በተያያዘ አለም አቀፍ ወንጀሎችን ለመመርመር አሁን በኢትዮጵያ ውስጥ ባለው ህግ ማዕቀፍ መሰረት ስልጣን እና ኃላፊነት ያለበት የፌዴራል ፖሊስ ነው። የፌዴራል ፖሊስን አደረጃጀት ስናይ ግን አድሚኒስትሬቲቭሊ ተጠሪነቱ ለጠቅላይ ሚኒስትር ጽህፈት ቤት ነው። በተመሳሳይ የፌዴራል ጉዳዮችን አለም አቀፍ ወንጀሎችን ጨምሮ ክስ የመመስረት ኃላፊነት ያለበት ፍትህ ሚኒስትር ነው። ፍትህ ሚኒስትርም እንደዚሁ ተጠሪነቱ ለሚኒስትሮች ምክር ቤት የካቢኔ አባላት ነው። ተቋማቱ ኃላፊነታቸውን በገለልተኛነት በተለይ ከአስፈጻሚው ተጽዕኖ ውጪ እየሰሩ ያሉ መሆናቸውን ለማረጋገጥ እነዚህ ተቋማት ያላቸው አደረጃጀት መፈተሽ እንዳለበት አይተናል። የኢትዮጵያ የወንጀል ሕግ በሰብአዊነት ላይ የሚፈጸመውን ጨምሮ አንዳንድ አለም አቀፍ ወንጀሎችን ያላካተተ ከመሆኑ በተጨማሪ በሌሎቹ ላይ ደግሞ ግልጽነት እንደሚጎድለው በድርጅቱ ጥናት እንደተረጋገጠ የገለጹት በአዲስ አበባ ዩኒቨርሲቲ የሕግ መምህር ዶክተር ዮናስ ቢርመታ አፋጣኝ መፍትሄ እንደሚያስፈልግ አመልክተዋል። የተሟላ እና አለም አቀፍ መመዘኛና መለኪያዎችን እየተከተለ የወንጀል ድንጋጌዎች አለመኖራቸው ዓለም አቀፍ ወንጀሎች ነው የተመለከተ በሽግግር ፍትህ ሂደቱም ላይ አሉታዊ ተጽዕኖ ሊያሳድር ይችላል ማለት ይቻላል። ዓለም አቀፍ መመዘኛዎችና መለኪያዎችን ተከትሎ ነው እነዚህ አይነት የወንጀል ድርጊቶች በወንጀል ህግሉ ላይ ሊሰፍሩ የሚገባው። ስለዚህ ወደፊት የወንጀል ህግ ማሻሻያ ሀሳብም ሊኖር ይችላል ወይ ደግሞ ዓለም አቀፍ ወንጀሎችም በተመለከተ ሊወጣ በሚችል ራሱን የቻለ አዋጅ የህግ ማዕቀፍ ሊሆን ይችላል። ሊታዩ ሊስተናገዱ የሚገባቸው ጉዳዮች ናቸው። ክፍተቶቹ የጎሉ ክፍተቶች ከመሆናቸው አኳያ ውሎ ሳያድር ምላሽ የሚሹ የወንጀል ድርጊቶች ናቸው ብሎ መውሰድ ይቻላል። ዓለም አቀፍ ወንጀሎችን በሀገር ውስጥ የሽግግር ፍትህ ሂደት መዳኘትና ተጠያቂነትን ማረጋገጥ የመጀመሪያው ምርጫ እንደሆነ የገለጹት ዶክተር ዮናስ ዓለም አቀፍ ሕግንና ተሞክሮን ታሳቢ ያደረገ ማሻሻያ እንደሚያስፈልግ አስገንዝበዋል። የሽግግር ፍትህ ፖሊሲ ለማዘጋጀት የተቋቋመው የባለሙያዎች ቡድን በፖሊሲ አማራጭ ማዕቀፎች ላይ ግብአት የማሰባሰብ ስራ ማጠናቀቁንና በሳምንታት ጊዜ ውስጥ ፖሊሲውን እንደሚያዘጋጅ ከአንድ ወር በፊት ይፋ ማድረጉን መዘገባችን ይታወሳል። የሚዘጋጀው ፖሊሲ በማህበረሰቡ ዘንድ ተአማኒነት ያለው የሽግግር ፍትህ ሂደትን ስለማረጋገጥ ታሳቢ ማድረግ እንዳለበት እና የህግና ተቋማት ማሻሻያም ይህንኑ በማካተት መከናወን እንደሚገባው የህግ ባለሙያው አቶ አምሀ መኮንን ይገልጻሉ። ሽግግር ፍትህ አማራጭ ፖሊሲዎች ላይ ብዙ አማራጮች ናቸው የቀረቡት ብዙ ግብዓቶች እንደተሰጡ ነው የምናየው። መንግስት እንግዲህ ፖሊሲውን ሲቀርጽ ከነዚህ ከተሰጡ አስተያየቶች ውስጥ ተጠያቂነትን ለማረጋገጥ የተሻለ በተለይ በዋነኛነት የአገር ውስጥ ማህበረሰብን የሚያሳምን እንዲሆን ይፈለጋል። እነዚህ ዓለም አቀፍ ወንጀሎች የዓለም አቀፉ ማህበረሰብ ጉዳዮች ናቸው። የኢትዮጵያ ማህበረሰብ ጉዳይ ብቻ አይደለም። እኛ በሂደቱ ካመንን በሂደቱ የተጎዱ ሰዎች ፍትህ እንደሚያገኙ እርግጠኛ ከሆንን የሌላው ዓለም በጉዳዩ ላይ ከተለያየ ፍላጎት አንጻር ደስተኛ ለመሆን ብዙ ላያስጨንቅ ይችላል። የህግ ማሻሻያ እርምጃዎችም ሲወሰዱ የሆነ ተቋማት ግንባታ ላይ ስራዎች ሲሰራ ታሳቢ መደረግ ያለበት እንዳልኩት በሂደቱ ላይ ጥርጣሬ ላላቸው በሙሉ በቂ ምላሽ በሚሰጥ ሁኔታ መሆን መሰራት እንዳለበት ግልጽ ነው። በዚህ ጉዳይ ላይ መንግስት ያለውን ቁርጠኝነት ለመበየን አሁን ከዚህ በኋላ በተለይ የፖሊሲው ማዘጋጀት ሂደት እንደተጠናቀቀ ሲወሰዱ ልናያቸው በምንፈልጋቸው እርምጃዎች የሚወሰን ነው። የህግ ማሻሻያ እርምጃዎች አሁን ለምሳሌ እየተወሰዱ እንደሆነ በርቀትም የምንሰማው ነገር አለ። ስለዚህ እዚህ ላይ ግልጽ እርምጃዎችን ይወስዳል ብለን ነው የምንጠብቀው። በጥናቱ የቀረቡ የህግና የተቋማት ማሻሻያ ምክረ ሀሳቦችን አስመልክቶ ከመንግስት በኩል አስተያየት ለማግኘት ያደረግነው ጥረት ሊሳካልን አልቻለም። ይሁን እንጂ የሽግግር ፍትህ ሂደቱን በበላይነት የሚመራው የፍትህ ሚኒስቴር አለም አቀፍ ልምዶችን የተከተለ ተአማኒ የፍትህ የካሳ እውነትን የማውጣትና የእርቅ ሂደትን ለመተግበር ገለልተኛ ባለሙያዎችን ያሳተፈ ስራ እንደሚያከናውን ከዚህ ቀደም በተለያዩ መድረኮች አስታ ታውቋል። የሽግግር ፍትህ ፖሊሲ ባለሙያዎች ቡድን አስተባባሪ ዶክተር ታደሰ ካሳም ከወር በፊት ቡድኑ በሰጠው መግለጫ ላይ የቡድኑ አባላት ገለልተኛ እንደሆኑና እስካሁን ያለውን ሂደት በአሳታፊነት ማከናወናቸውን ተናግረው ነበር። አስፈላጊው የህግና የተቋማት ማሻሻያ ተደርጎ በማህበረሰቡ ዘንድ ተቀባይነትና ተአማኒነት ያለው የሽግግር ፍትህ እውን ካልሆነ ዘላቂ ሰላምን ማስፈን እንደማይቻልና ለአለም አቀፍ ወንጀሎች በሌላ አለም አቀፍ መንገድ ተጠያቂነትን የማረጋገጥ ጥያቄ ሊነሳ እንደሚችል የህግ ባለሙያዎች ለሰብአዊ መብቶች ዋና ስራ አስኪያጅ አማሃ መኮንን በአጽንኦት አሳስበዋል። የድርጅታቸውን የጥናት ውጤት ለመንግስት እንደሚያቀርቡ አስታውቀዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ኬኔዲና አመሰግናለሁ። በመቀጠል ደግሞ ትውልድ ኢትዮጵያዊ ልጆች ከባህል ግጭትና ጫናዎች ተጠብቀው ማንነታቸውን እንዲያከብሩ ስለሚጥረው የግንዛቤ ማጎልበቻ መርሃ ግብር ኤደን ገረሙ ትነግረናለች። ሰላም ክፍሉም በቨርጂኒያ ግዛት አሌክዛንድሪያ ከተማ ነዋሪ ስትሆን የስምንት ዓመት ሴት ልጅ እናት ናት። ሰላም በውጭ ሀገር በሁለት ባህሎች መካከል የሚያድጉ ልጆች ያለባቸውን ጫና እንዲሁም ራስን የመሆን ችግር እንደምትረዳ ትናገራለች። ከዚህ በመነሳት ልጇ ባህሏን ማወቅ ብቻ ሳይሆን በራስ መተማመኗን እንድታዳብርላትም ትጥራለች። ሰላም የክረምቱ ኖራት በዩናይትድ ስቴትስ ቨርጂኒያ ግዛት አሌክዛንድሪያ ከተማ በሚገኘው የቅድስት አርሴማ ቤተ ክርስቲያን የአመራርና የሕይወት ክህሎት የክረምት ትምህርት መርሃ ግብር ላይ እንድትሳተፍ አድርጋለች። በትምህርት ቤት ውስጥ ፒር ፕሬሸር ቢመጣ እንዴት አድርጎ ከዛ ውስጥ ራስን ነጥሎ ማውጣት እንደሚቻል፣ ሊደርሽፕን በተመለከተ ቤተክርስቲያን የምታስተምረውን የቤተክርስቲያን ትምህርት አያይዞ ጥሩ ልምድ ወስዳለች። ጥሩ ትምህርት ተምራልኛለች። ያጣናቸው ነገሮች እንግዲህ እንዳልኩሽ ነው። ትምህርት ቤት ስንልካቸው ከብዙ ሌላ የሀገሩ ዜጋ ከሌላም ሀገር የመጡ የተለያዩ ሰዎች ጋር ነው ትምህርት ቤት የሚካፈሉት። ይሄኛው ግን የእነሱ ብቻ ነው፣ እነሱን የሚመስል ሰርክል ነው። እነሱ ትምህርት ቤት የሚያጋጥማቸው ነገር እዛ ሰመር የበጋ ከምፕ ላይ የሚያገኟቸውም ልጆች በሌላ ትምህርት ቤት ያጋጥሟቸዋል እና ኤክስፒሪየንስም ሼር የተደራረጉትን መጣት ትነግረኝ ነበረ እና እሱ አብሮነት አንድ አይነት ኤክስፒሪየንስ እንዲኖራት እና አብረው በመሆናቸው እነዚህ ልጆች አንድ ላይ በመሆናቸው እሷ ላይ የሚያጋጥም ነገር ሌላ ልጅ ላይ ሌላ ትምህርት ቤት እንዲሚያጋጥም ተረድታለች። እና ያ ትልቅ መልዕክት ሰጥቷታል ኮመን ቤዝ እንዳላቸው ከነዚህ ልጆች ጋር። መላከ ሳህል ቀሴስ ሙልጌታ ወንድሙ የአሌግዛንድሪያ ከተማ የቅድስት አርሴማ ቤተ ክርስቲያን አስተዳዳሪ ሲሆኑ የዚህ መርሃ ግብርም መስራች ናቸው። ቀሴስ ሙልጌታ ከሃይማኖት አስተምህሮ ውጪ በውጭ ዓለም የሚያድጉ ህጻናት የሚያጋጥሟቸውን ተግዳሮቶች በመረዳት መፍትሄ ማበጀት አስፈላጊ ነው ይላሉ። የመርሃ ግብሩ ይዘት እንግዲህ ምንድን ነው? አንደኛ በዚህ ሀገር ስንኖር እንግዲህ በባዕድ ሀገር የራሳችን የሆነ ካልቸር አለን የአይደንቲቲ ኢሹ አለ። የአይደንቲቲ ጉዳይ አለ። ስለዚህ ማንነትን አውቆ በማንነት ጸንቶ ሰው ሰውነቱን አንደርስታንድ አድርጎ አካዳሚካሊ ሰክሰስፉል የሚሆንበትን በማህበራዊ ኑሮ ወደፊት በሚያድጉበት ጊዜ በትዳርም ህይወት ይሁን በየትኛውም የህይወት መስክ ውስጥ ቢኖሩ ደስ በሚልና በሰላማዊ ህይወት ከሌላው ማህበረሰብ ጋር ከሌላው ዓለም ጋር እንዴት ተስማምተው መኖር እንዳለባቸው ሊያስችል የሚችሉ ትሬኒንጎች ነው ስንሰጥ እየነበረው መርሃ ግብሩ እድሜያቸው ከስድስት እስከ ሀያ አምስት ላሉ ህጻናትና ወጣቶች የሚሰጥ ሲሆን የተለያዩ ራስን የማወቅ የቋንቋ፣ የአመራር ክህሎቶችንም ያካተተ ነው። ለሁሉም ማህበረሰብም ክፍት እንደሆነ ቀሲስ ሙልጌታ ይናገራሉ። ለዚህ መርሃ ግብር መነሻ ምክንያት ከሆኑት ጉዳዮች መካከል በኢትዮ ኤርትራውያን ስደተኛ ልጆች ላይ እራስን ማጥፋት ድባቴና ድባትና ጭንቀት መጨመሩን ማስተዋላቸው እንደሆነም ይዘረዝራሉ እኔ ማነኝ የቱ ጋ ነኝ ካቴጎሪ የሚለው ትልቁ ኮንፊውዥን ነው ይሄን ነገር ሴትልመንት ካላገኘና ሰዎች ራሳቸውን አውቀው ማንነታቸውን አውቀው በማንነታቸው ደግሞ ብቃት ኖሯቸው በራስ መተማመን ኖሯቸው የማይሄዱ ከሆነ በኬሪየራቸው ላይ ራሱ ትልቅ ተጽዕኗል። በዩኒቨርሲቲ ውስጥ ሲገቡ፣ ከዩኒቨርሲቲን በኋላ ግራጁዌት አድርገው በኮርፖሬት ወርልድ ላይ ሲኖሩ፣ ስራ ሲሰሩ፣ ከገቨርንመንት ጋር ኢንተራክት ሲያደርጉ፣ በገቨርንመንት ውስጥ ሲሰሩ፣ ብዙ ነገሮችን መሸከም የማይችሉባቸው ነገሮች አሉ። ስለዚህ ይህንን ክፍተት በግልጽ እንመለከተዋለን ዛሬ በኢትዮጵያውያን፣ በኤርትራውያን፣ በምስራቅ አፍሪካ ባሉ ልጆች መካከል ያለው ነገር ስንመለከት በዩኒቨርሲቲ ደረጃ ያሉ ልጆች ራሳቸውን ሱዊሳይድ ኮሚት ሲያደርጉ እንመለከታለን። በዲፕሬሽን ውስጥ ብዙዎቹ ገብተው እናገኛቸዋለን። የነዚህ እነዚህ ሁሉ ነገሮች መነሻዎቹ ግን ሌላ ሚስጢር የለው። ትልቁ ምስጢር ራስን የማወቅ ራስን ሰርች አድርጎ የቱ ጋር ነኝ ማነኝን የሚለው ዴፊኔሽን ካለማግኘት የተነሳ ነው። በቤተ ክርስቲያኒቷ የሚዘጋጀው ይኸው መርሃ ግብር ከክረምት ትምህርት በተጨማሪም ከትምህርት ቤት መልስ ወይም አፍተር ስኩል የሚለውንም ያካተተ ነው። እንግዲህ ተሳታፊዎቹን እኛ አናውን አናውንስም ሲደረግ ይሄ ለመላው ኢትዮጵያውያን፣ ኤርትራውያን እና ፈቃደኛ ለሆነ ለማንኛውም ዜጋ ነው። ምክንያቱም ቋንቋውም የምናስተምርበት ቋንቋ የእንግሊዝኛ ቋንቋ ስለሆነ ሁሉንም ሊነካ የሚችል ነው። ስለዚህ በተለያዩ ደረጃዎች ውስጥ ወይም በተለያየ የእምነት ተቋም ውስጥ ያሉ ሰዎች ተሳትፏል። ሙስሊሞች መጥተው የተሳተፉ ህፃናት፣ ወጣቶች አሉ ከተላለ በማጆሪቲው ግን ከኛው ከኦርቶዶክስ ተዋህዶ ቤተክርስቲያን የመጡ ናቸው። ከኤርትራውያን የተሳተፉበት አሉ። በአንድ ሳምንት ውስጥ እንደውም የሂስፓኒክ ተወላጅም በዛ ፓርቲስፔት እንዲያደርግ ሆኗል። እና እንትናችን ሬንጃችን እኛ ካታኮራይዝ አድርገን ሲጀምር ቤተክርስቲያን ዘር የላትም፣ ቤተክርስቲያን ዘር የላትም። ስለዚህ ቀለምም ዘርም ምጎሳም አትለይም። ሁሉንም አቅፋ ለሰው ልጅ በሰውነቱ የሚገባውን ነገር ማድረግ ያለበትን ነገር የማስተማር ግዴታ ስላለባት ከዛ በጸዳ ሁኔታ እነዚህ እንዲሳተፉ ሆኗል። አቶ ዘማርያም ንጉሴ ሁለት ልጆቻቸው በዚህ የክረምት መርሃ ግብር ላይ እንዲሳተፉ አድርገዋል። ልጆቻቸው ከነሱ ጋር ተቀራራቢ ባህልና ተመሳሳይ የህይወት ተሞክሮ ካላቸው ህፃናት ጋር አብረው ማሳለፋቸው እንደጠቀማቸውም ይገልጻሉ። እኔ ያስተማርኳቸው ሁለት ልጆች አሉኝ። የመጀመሪያዋ ቃና ዘማርያም ትባላለች። የሁለተኛዋ ደግሞ ዝክረ ዘማርያም ትባላለች። ሁለቱንም በዚህ በሳመር ኮርስ ፕሮግራም ውስጥ እንዲካተቱ አድርጌ የነበረ በጣም ጥሩ የሆነ ውጤት ነው የተመለከትኩት። ማለት በዛ ቦታ ላይ በመሳተፋቸው አንድ ባህላቸውን እንዲያውቁ ሆነዋል። ሁለት ከሌሎች ልጆች ጋር አብረው በመዋላቸው ሰፊ የሆነ ማህበራዊ ግንኙነት እንዲያደርጉ ሆነዋል። ምልሽ ጥሩ ነበረ። ያሳለፉት ጊዜም እጅግ በጣም ለምሳሌ አሁን የስነ ምግባር አካባቢ ላይ የተመለከትሽ እንደሆነ ስነምግባር ምግባር በጣም በቃ ትልቅ ለውጥ ነው የተመለከትኩባቸው። ይሄ ራስን የማወቅ ለምሳሌ አሁን ጻናን አንቺ ማነሽ ብለሽ ብትጠይቃት ከስር እስከ መጨረሻ ድረስ ምንነቷ እና ማንነቷ መናገር የምትችልበት እንዲሁም ያችኛዋም ትንሿም ልጅም ልክ እንደዚሁ በቃ የማንነት ጥያቄያቸው የተመለሰላቸው ትልቅ ውጤት ያገኝበት ነው። ቀሲስ ሙልጌታ መርሃ ግብሩን ለማስኬድ ገጥሟቸው ከነበሩ ተግዳሮቶች መካከል የፍላጎትና የአቅርቦት አለመመጣጠን እንዲሁም ደግሞ በማህበረሰቡ መካከል የግንዛቤ ማነስን እንደ ተግዳሮት ያነሳሉ። ትልቁ እንግዲህ ተግዳሮ የሪሶርስ ተግዳሮት ነው። ምክንያቱም ተማሪዎቹን በሚገባ ትምህርቱን ለመስጠት የሚያስፈልጉ አንዳንድ ኢኩፕመንቶች ያስፈልጋሉ። የኮምፒውተር ኢኩፕመንቶች እኛ በዚህኛው በመጀመሪያ ዙራችን ካሰብነው በላይ ነው ለምሳሌ የመጣው። እና ትንሽ ሪሶርሳችንን ባላንስ የማድረግ ሁኔታ አንድ ቻሌንጃችን እሱ ነበር። ሌላኛው እንግዲህ ተግዳሮት ብለን የምናስበው ነገር ምንድን ነው? ሶሳይቲው ወይንም ደግሞ ኮሚኒቲው ይህንን ነገር ቅድም የጠቀስናቸውን የልጆችን ነገር ሲሪየስሊ የሚያስብበት አለመሆኑ እና የምናቀርበውን የምናስበው ነገር ቤተክርስቲያኒቱ ተጨንቃ እውነት ለመናገር ምንም አይነት እንትን የላትም ሞቲቭ ለሞቲቭዋ ሰውን የማዳን ሞቲቭ ነው እና ቤተሰብ ግን ይህንን ነገር በቅጡ የተረዱ አልመሰለኝ። ብዙዎቻችን ችግሮች ቤታችንን መጥተው ሲያውቁ እና ልጆች መስመር ሲስቱ ያን ጊዜ እኔ ምን አጥፍቼ ነው ይሄ የደረሰብኝ ለልጄ ይሄንን አደርጋለሁ፣ ይሄንን ያደርጋለሁ፣ ይሄንን አደርጋለሁ እና ለምንድን ነው ኤደን ገረመውን ለቀደመው ዝግጅት አመሰግናለሁ። አድማጮቻችን የምሽቱ ስርጭታችን በዚህ ተጠናቋል። የነገሰ የበለን ሳስተናግዳቸው አመሸው። ሀብታሙ ስዩም ነበርኩኝ። ከኤልያስ አስማራ ጋር በቅንብሩ አብረን ቆይቷል። መልካም ምሽት ይሁንላችሁ።